ጥያቄ 15 የእምነትን ምሰሶዎችን አብራራ። መልስ፣ አንደኛ በላቀው አላህ ማመን ይህም፣ አንተን የፈጠረህ ሲሳይም የሚለግስህ የፍጡራን ሁሉ ባለቤትና ገዢ አላህ መሆኑን ልታምን ነው። በእውነት የሚመለከው እርሱ እንደሆነ ከእርሱም ውጪ በእውነት ሊመለክ የሚገባው አምላክም የለም። እርሱ ታላቅና ምሉእ የሆነና ምስጋናም ሁሉ የተገባው ነው። ለእርሱም ውብ ስሞችና የላቁ ባሕርያት አሉት። ከፍጡራኑ ምንም አይነት ብጤም ሆነ አምሳያ የለው። ሁለተኛ በመላእክቶች ማመን ነው። መላእክቶች አላህ እርሱን እንዲያመልኩት ከብርሃን የፈጠራቸውና ለትዕዛዙ ሙሉ በሙሉ ታዛዥ የሆኑ ፍጥረታት ናቸው። كأن رسومك مكاكل جبريل عليه السلام يمبال على السم لنبيات رأيين يزو يمي وردنو سوستنيا بمزعفتو ما يهن سنل الله ودم الاكتنيو تشو يا وردات يهم بنبي محمد صلى الله عليه وسلم لا يوردو قرآن بعيسى عليه السلام لا يوردو إنجيل بموسى عليه السلام لا يوردو توراة بداود عليه السلام لا يوردو زبور بإبراهيم الناب موسى عليه السلام لا يوردو صحوف ما من أردتني يا بملاك ما لت النزيا باريا وتشون بملكة منا بجنة انديا بسرو ككفونا كأساتم انديا الله الله ودفتران يلاقاتشو ملكتينيوش ناتشو كما غاكالاتشو بلاج اتشو أولو العازم سيهونو ان السم نوح عليه السلام إبراهيم عليه السلام موسى عليه السلام عيسى عليه السلام ان نبي صلى الله عليه وسلم ناتشو አምስተኛ በመጨረሻው ቀን ማመን ነው። ይህም ሰዎች ከሞቱ በኋላ በመቃብር ውስጥ በቂያማ ቀን ከሞት በሚነሱበትና ፍርዳቸውንም በሚያገኙበት ቀን የጀነት ሰዎች በመኖሪያቸው፣ የጀሃነም ሰዎችም በመኖሪያቸው በሚሰፍሩበት ቀን ነው። አስድስተኛ በቀደር بكفوم هنا بدقوا بالله الله قد موساني قدر ما مالت الله باصنا فعلى مست امي هناون نجر كله اندم ياوق يعنينن سليدا بلو حل محفوظ لاي اندا سفرونا مگنيتو هنا مفترو بارسو مشاتنا فلاغوت ون مهونون ما منو يلاقوا الله انديه بلوال ኢና ኩለ ሸይእን ኸለቅናሁ ቢቀደር እኛ ሁሉን ነገር በልክ ፈጠር ነው። ቀደር አራት እርከኖች አሉት። የመጀመሪያው እርከን ጥራት የተገባው አላህ የሆነውንም የሚሆነውንም ሁሉ አስቀድሞ ጠንቅቆ የሚያውቅ መሆኑን በማስረጃው ተከታዩ የላቀው አላህ ቃል ነው። إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير الله يسأتي توقت أرسو زند بچانو زنابنم يوردال በማህፀኖችም ውስጥ ያለን ሁሉ ያውቃል። ማንኛይቱም ነፍስ ነገ የምትሰራውን አታውቅም። ማንኛይቱም ነፍስ በየትኛው ምድር እንደምትሞት አታውቅም። አላህ አዋቂ ውስጥ አዋቂ ነው። ሁለተኛው እርከን አስቀድሞ የወሰነውንና የፈረደውን ሁሉ በለውሐል መሕፉዝ የመዘገበው መሆኑን ማመን ነው። በመሆኑም የተከሰተውም ይሁን የሚከሰተውም ሁሉ እርሱ ዘንድ ባለው መጽሐፍ ሰፍሯል። ማስረጃው ተከታዩ የላቀው የአላህ ቃል ነው። የሩቅ ነገርም መክፈቻዎች እርሱ ዘንድ ናቸው፣ ከእርሱ በቀር ማንም አያውቃቸውም። በየብስና በባህር ያለውንም ሁሉ ያውቃል። ከቅጠልም አንዲትም አትረግፍም የሚያውቃት ቢሆን እንጂ ከቅንጣትም በመሬት ጨለማዎች ውስጥም የለም ከእርጥብም ከደረቅም አንድም የለም ግልጽ በሆነው መጽሐፍ ውስጥ የተመዘገበ ቢሆን እንጂ። ሦስተኛው እርከን ነገራቶችን ሁሉ እውን የሚሆኑት በእርሱ መሻት ነው። በመሆኑም በእርሱ ፈቃድ ካልሆነ በቀር ከእርሱም ሆነ ከፍጥረቱ የሚከሰት ምንም አይነት ነገር የለም ብሎ ማመን ነው። ማስረጃውም ተከታዩ የላቀው የአላህ ቃል ነው። ከናንተ ቀጥተኛ መሆንን ለሻሰው መገሰጫ ነው። የዓለማት ጌታ አላህ ካልሻም አትሹም ይላል አላህ። አራተኛው እርከን ነገራቶችን ሁሉ የፈጠረው እርሱ መሆኑን ማመን ነው። ራሳቸውን፣ ባሕሪያቸው፣ እንቅስቃሴዎቻቸውንና بوست اچوم يالون هلو يفترو ارسنو ماسر الجوم تكتايو يلاك او يا الله كالنو والله خلقكم وما تعملون الله انانتنم يمت سروتنم يفت